Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም፣ ጤና ያስጥልን። እንደምናምሽታችኋል አድማጮች። የቅዳሜ ጥቅምት አራት ሁለት ሺ አስር አመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታየ ነኝ። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። ከዚያም በወቅታዊ ጉዳዮች ላይ የሚያተኩረው የቅዳሜ ውይይት ይከተላል። ላለፉት ሁለት ዓመታት የምናያቸው ቅራኔዎች ኢትዮጵያ በታሪኳ አስተናግደው የማታውቅ ነው። በሚሸፍነው የቆዳ ሽፋን፣ በሚሳተፍበት የህዝብ ብዛት ኢትዮጵያ ውስጥ እንዲህ አይነት የተቃውሞ እንቅስቃሴ አይተናናቅም። የቀድሞ የተቃዋሚ መሪና የፓርላማ አባል አቶ ልደቱ አያሌውን ድምፅ ነው የሰማ ነው ከዜና በኋላ ይቀርባሉ። በሁለተኛው አጋማሽ የቅዳሜ መዝናኛችሁ የሙዚቃ ቃና ተዘጋጅቷል። እስከ አራት ሰዓት የሚቆየውን ፕሮግራማችንን ንጉስ ታምሬ ያቀናብራል። አብራችሁ እንድታመሹ በቅድሚያ እንጋብዛለን። አሁን የአለም ዜና እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የጭነት ተሽከርካሪ መኪና ላይ የተጫነ ቦምብ ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ መጋጠሚያ መንገድ ላይ ፈንድቶ ቢያንስ 25 ሰዎች ገደለ ከ50 የማንሱ አቆሰለ ሲሉ የዓይን ምስክሮችና ባለሥልጣናት አስታወቁ። ዞቤ በተሰኘው የአውቶቡስ መገናኛ መንገድ ላይ በተጠናቀረ የትራፊክ መሃል የደረሰው ይኸው ፍንዳታ የአጥፍቶ ጠፊ ጥቃት ሳይሆን እንዳልቀረ አንድ የፖሊስ ባለስልጣን ለቪኦኤ ገልጠዋል። በስፍራ የተገኘው የቪኦኤ ዘጋቢ እንዳመለከተውም የ25 ሰዎች አስከሬን በአምቡላንስ ተጭኖ ወደ ሆስፒታል ሲወሰድ ተመልክቷል። ፍንዳታው የአካባቢውን ትላልቅ ህንፃዎችም አፈራርሷል። አንድ የዕቃ መጫኛ አውሮፕላን ዛሬ ቅዳሜ አይቮሪ ኮስት ባህር ወደብ አጠገብ በመከስከሱ ቢያንስ አራት የሞልዶቫ ዜጎች መሞታቸውን የአይቮሪ ኮስት የደህንነት ሚኒስትሩ አስታወቁ። ሲዲክ ዲያኪቴ ለጋዜጠኞች እንዳስታወቁት አራት የፈረንሳይ ዜጎችን ጨምሮ ሌሎች ስድስት ሰዎች የመቁሰል አደጋ ደርሶባቸዋል። ሰዎቹ የፈረንሳይ ጦር አባላት መሆናቸውን በርካታ የዜና ምንጮችም አመልክተዋል ብለዋል። የፈረንሳይ ወታደራዊ ምንጮች ለፈረንሳይ ዜና አገልግሎት ኤኤፍፒ እንደገለጡት አውሮፕላኑን የተከራየው የፈረንሳይ ጦር ሲሆን ይህም ባርክሃኔ ኦፕሬሽን ተብሎ ለሚታወቀው በአፍሪካ ሳህል ክልል ለሚካሄደው ጸረ ጂሃዲስት እንቅስቃሴ መሆኑ ታውቋል። አድማጮች ዜና የሚተላለፈው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የኒኩሌር ጦር መሳሪያ ስምምነት ለማደስ ፈቃደኛ ባለመሆናቸው የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከፍተኛ ተቃውሞ አሰሙ። ይህን ስምምነት ከተደራደሩት አንዱ የሆኑት ኬሪ በዚሁ የቁጣ ማሳሰቢያቸው ሚስተር ትራምፕ ይህን ያደረጉት ግዴለሽነትና ጀብደኝነት በተሞላበት ራስን ምኞትን እና ማንነትን ለማሳየት በተደረገ ሁኔታ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተገባውን የኒኩለር መርሃ ግብር ውል እንደማያድሱ ትናንትና ማስታወቃቸው አይዘነጋም። ቱርክ ወታደሮችን ሶሪያ ውስጥ አሰማራች። ምክንያት ክልሉን ከጂሃዲስቶች ቁጥጥር ለማዳን የሚደረገውን ጥረት ለማጠናከር፣ የቱርክ ጦር ባለሥልጣናት ትናንት አርብ እንዳስታወቁት የጦር ኃይሉ በአካባቢው የቁጥጥር ቀጣናዎችን ያቋቁማል። ሁሪዬ የተሰኘው የቱርክ ጋዜጣ እንደዘገበው ቱርክ ከአንድ መቶ በላይ ወታደሮችንና ሰላሳ ተሽከርካሪዎችን ወደ ምዕራባዊው ክልል ያሰማራችው በአፍጋኒስታኑ ሸማቂ ቡድን ታሊባን ታፍነው ለአምስት ዓመታት በእስር የቆዩት ባለና ሚስት አሜሪካዊቷ ካይትላን ኮልመንና ካናዳዊ ባለቤታቸው ጆሽዋ ቦይል እስር ቤት ሳሉ ከወለዷቸው ሶስት ልጆቻቸው ጋር በሆን ትናንት አርብ ማምሻውን በካናዳ አየር መንገድ ከሎንዶን ካናዳ በሰላም መግባታቸው ተሰማ። ባለፈው ረቡዕ ከእስር የተለቀቁት ባልና ሚስት በታሊባን ቁጥጥር ስር የወደቁት እንደ አውሮፓ አቆጣጠር በ2012 እንደነበር አይዘነጋም። በመጨረሻም በካሊፎርኒያው ሰደድ እሳት ከተቃጠሉ ቤቶች ውስጥ በሕይወት የተረፉ ሰዎችን ለማግኘት በሚደረገው ጥረት የአደጋ አስወጋጅ ሠራተኞች አነፍናፊ ውሾችን እየተጠቀሙ ናቸው ተባለ። ሰሜን ካሊፎርኒያ ውስጥ የደረሰው ይኸው ሰደድ እሳት ካለፈው እሁድ ጀምሮ እስካሁን በተረጋገጠው መሰረት የ36 ሰዎች ሕይወት ያጠፋ ሲሆን መሞት መዳናቸው ካልታወቀው ወደ 900 ከሚሆኑ ሰዎች ውስጥ ምን ምንም የተሰማ ወይም የታወቀ ነገር አለመኖሩ ተገልጧል። የሶኖማ አውራጃ ፖሊስ ሮበርት ጊዮርዳኖ እንዳስረዱት የተቃጠሉትን ሰዎች ማንነት ለማወቅ ፈጽሞ አዳጋች ነው። የገሚሶቹ አካላት እንዳለ ተሟልቶ ይገኛል። አንዳንዶቹ ግን ብትንትን ብሎ ከአመድ በቀር ምንም መለየት አይቻልም ብለዋል ፖሊሱ። ለሰዓቱ ያለን ዜና በዚሁ አበቃ። የዓለም ዜናዎቹን አድምጠናል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቪኦኤ 24 ላይ የሚቀርበው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በወቅታዊ የኢትዮጵያ ሁኔታዎች ዙሪያ ቆይታ ካቶ ልደቱ አያሌው ጋር በኢትዮጵያ እየተተገበረ ያለው ፌዴራሊዝም ያሉትን ችግሮች ያልፈታ ይልቁንም አዳዲስ ችግሮችን የፈጠረ ነው ይላሉ የቀድሞ የተቃዋሚ መሪና የፓርላማ አባል አቶ ልደቱ አያሌው። የአሜሪካ ድምፅ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ያነጋገራቸው አቶ ልደቱ እንዳሉት ጊዜው ቆም ብሎ ማሰብ የሚያስፈልግበት ነው። አቶ ልደቱ በኢትዮጵያ እየተተገበረ ያለው የፌዴራል ስርዓት አወቃቀርን በመተቸት ይታወቃሉ የአወቃቀሩ ችግር በተግባር እየታየ ነው ሲሉ ካብራሩበት ይሆናል የሚጀምሩት አቶ ልደቱን ያነጋግራቸው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው በኢትዮጵያ እየተተገበረ ያለው ፌዴራሊዝም ያሉትን ችግሮች ያልፈታ ይልቁንም አዳዲስ ችግሮችን የፈጠረ ነው ይላሉ የቀድሞ የተቃዋሚ መሪና የፓርላማ አባል አቶ ልደቱ አያሌው። የአሜሪካ ድምፅ የወቅቱን የኢትዮጵያ ሁኔታ አስመልክተው ያነጋገራቸው አቶ ልደቱ እንዳሉት ጊዜው ቆም ብሎ ማሰብ የሚያስፈልግበት ነው። አቶ ልደቱ በኢትዮጵያ እየተተገበረ ያለውን የፌዴራል ስርዓት አወቃቀር በመተቸት ይታወቃሉ። የአወቃቀሩ ችግር በተግባር እየታየ ነው ሲሉ ካብራሩበት ይጀምራሉ። እንግዲ ያው እንደምታውቀው ህገ መንግስቱ ህገ መንግስቱም ብቻ ሳይሆን ቻርተሩ ከጸደቀ ጊዜ ጀምሮ ኢህአዴግ የሚከተለው ቋንቋን ወይም ደግሞ ብሔረሰባዊ ማንነትን መሰረት ያደረገው የፌዴራል አደረጃጀት በሂደት የህዝቡን አንድነት እያላላ ልዩነትን እያሰፋ የሚመጣ ነው የሚል ስጋት በእኛ ብቻ ሳይሆን በብዙ የፖለቲካ ኃይሎች፣ ምሁራን ሲገለጽ የነበረ ጉዳይ ነው። ነገር ግን ለረዥም ዓመታት ኢህአዴግ ከዚህ በተቃራኒ እንዳውም ለአገሪቱ የሚጠቅማት የተሻለ አንድነት የሚያመጣው ይሄኛው አደረጃጀት ነው በሚል ሲከራከር ነው የቆየው። ስለዚህ ለተወሰኑ ዓመታት ጉዳዩ በተግባር በደንብ ስላልተፈተነ ሀሳቡ ሊያከራክር ይችል ነበር። በሂደት ግን ታየው። አንደኛ የፌዴራል አደረጃጀቱ ነባር የምንላቸውን ችግሮች አልፈታም። ቀደም ሲል ጠመንጃ አንስተው ትግል ያደርጉ የነበሩ የፖለቲካ ኃይሎች ሁሉ መብታችን አልተከበረም፣ ጥያቄያችን ተቀባይነት አላገኘም ብለው የቀጠሉበት ሁኔታ ነው ያለው። የነበሩት ችግሮች ብቻ ሳይሆኑ ደግሞ አዳዲስ ችግሮችም እንደገና መምጣት ነው የጀመሩት። ስለዚህ ያ አደረጃጀት አሁን በሀሳብ ብቻ ሳይሆን በተግባር ስናየው ያሉትን ችግሮች አልፈታም። እንደውም አዳዲስ ቅራኔዎችን፣ አዳዲስ ግጭቶችን እየፈጠረ ነው። ስለዚህ ያ ስጋታችን አሁን ዝም ብሎ በስጋት ደረጃ ሳይሆን በተግባር እየታየ ነው ያለው። ስለዚህ የፌዴራል አደረጃጀቱ ብዙ ጊዜ እንዲህ አይነት ትችት ሲቀርብ ገዢው ፓርቲ የሚከራከረው የለም፣ ህጉ ጥሩ ነው፣ ችግር የለበትም የአፈጻጸም ችግር ነው ያለበት እያለ ነው የሚከራከረው። ይሄ እኔ በጣም የሚገርመኝ ነገር ነው። አንደኛ አንድ ፖሊሲ ጥሩ ፖሊሲ ካልሆነ ጥሩ አለመሆኑ የሚረጋገጠው በተግባር ለመፈጸም ሲሞከር ነው። ኢትዮጵያ ውስጥ እየታየ ያለው አሁን ይሄ ነው። ሁለተኛ ፖሊሲንና አፈጻጸምን አሁን ባለው የፖሊሲ ኮንሴፕት ለያይቶ ማየት አይቻልም። አንድ ፖሊሲ ስታወጣ፣ እንዴት ሊተገበር እንደሚችል ሲተገበር የሚያስከትለው እንደምታ ምን እንደሆነ አውቀህ ነው የምታወጣው አንድ ፖሊሲ ስለዚህ የአፈጻጸም ችግር ነው የሚለው ነገር ዞሮ ዞሮ የፖሊሲ ችግር መኖሩ ነው እንጂ የሚያሳየው፣ አፈጻጸሙን ከፖሊሲ ለይቶ ማየት የሚቻል አይመስለኝም። ስለዚህ እኔ በተግባር አሁን የምናየው ኢትዮጵያ ውስጥ አዳዲስ ቅራኔዎች እየተፈጠሩ ነው፣ ያሉትም የበለጠ እየሰፉና እየጎለበቱ ነው። ላለፉት ሁለት ዓመታት የምናያቸው ቅራኔዎች ኢትዮጵያ በታሪኳ አስተናግደው የማታውቅ ነው። በሚሸፍነው የቆዳ ሽፋን፣ በሚሳተፍበት የህዝብ ብዛት ኢትዮጵያ ውስጥ እንዲህ አይነት የተቃውሞ እንቅስቃሴ አይተናናቅም። ቁልፉ ጥያቄ ምንድን ነው? ይሄ የፌዴራል አደረጃጀት አገሪቱ በአንድ ፓርቲ የበላይነት እየተዳደረች ባለበት ሁኔታ እንዲህ አይነት ችግር ከፈጠረ ነገ ከነገ ወዲያ አንዳንድ ክልሎች በሌሎች ተቃዋሚ ፓርቲዎች ቁጥጥር ስር ቢሆኑ ምን አይነት ሁኔታ ሊፈጠር ነው ነው ሌሎች ተቃዋሚ ፓርቲዎች አሸንፈው ክልሎቹን የማስተዳደር ስልጣን ቢያገኙ ማለት ነው። አሁን አገሪቱን የሚመራት አንድ ፓርቲ ነው በራሱ አባል ፓርቲዎችና በአጋር ፓርቲዎቹ። ይሄም ሆኖ አሁን ቅራኔዎች እያየን ነው። ቅራኔው ደግሞ በህብረተሰቡ ብቻ አይደለም፣ በመንግስት መዋቅርም ውስጥ አሁን ሰሞኑን አሁን በኦሮሚያና በሶማሌ ክልል መካከል በተፈጠረው ችግር የመንግስት ባለስልጣናት እጅም እንዳለበት ከራሱ ከመንግስት እየሰማን ነው። እንግዲህ በአንድ ፓርቲ ውስጥ ሆና አገሪቱ በአንድ ፓርቲ ቁጥጥር ስር ሆና አደረጃጀቱን እንዲህ አይነት ቅራኔ የሚፈጥር ከሆነ የመድበለ ፓርቲ ስርዓቱ ዳብሮ ነገ ማዕከላዊ መንግስት ያለው ፓርቲና በክልሎች ያሉ ፓርቲዎች የተለያዩ ሲሆኑ ምን ሊሆን ነው? ምን ሊሆኑ ነው? አሁን አንድ አይዲዮሎጂ ያለው አንድ ስትራቴጂ ያለው ኦልሞስት አንድ መዋቅር፣ አንድ ኮሊሽን ያለው መንግስት ነው እያስተዳደረ ያለው። ይህን ፖሊሲ ደግሞ ያመጣውና ተግባራዊ እያደረገ ያለው ይኸው መንግስት ነው። ስለዚህ አንደኛ ክልሎቹ በሌላ ፓርቲ ሲያዙ፣ ሁለተኛ ኢብን ሌላ ፓርቲ መጥቶ ይሄን ሀገር ሲቆጣጠረው ወይም ደግሞ ሲያስተዳድረው ምን ሊፈጠር ነው? ይሄን ቆም ብሎ ማየት ያስፈልጋል። ስለዚህ ይሄ የፌዴራል ስርዓት ለዚች ሀገር እንዳላዋጣ፣ ችግር እንዳለበት ቆሞ መገምገም ያስፈልጋል ብዬ አምናለሁ። ዛሬ ነው መገምገም ያለበት፣ ነገሮቹ ተባብሰው ከቁጥጥር ውጭ ከመሆናቸው በፊት ስርዓቱ የፖሊሲ ችግርም ሊኖርብኝ ይችላል ብሎ ቆም ብሎ ገምግሞ ደፋር የሆነ ሪፎርም ማካሄድ አለበት። አቶ ልደቱ ሪፎርም ወይም ማሻሻያ ማድረግ አለበት ቆም ብሎ ማሰብ አለበት ሲሉ ምን ሊያደርግ ይችላል መንግስት በዚህ ሰዓት? ለምሳሌ ከዓመት በፊት በኦሮሚያና በአማራ ክልል ከፍተኛ የሆነ የፖለቲካ ቀውስ ተፈጥሮ መንግስት አስቸኳይ ጊዜ አዋጅ ካወጀ በኋላ ፓርላማው የዛሬ አመት ሲከፈት ፕሬዚደንቱ ያደረጉትን ንግግር የምታስታውስ ይመስለኛል። ይሄ ችግር ከባድ ችግር ነው። ስለዚህ ይህን ችግር ለመፍታት ህገ መንግስታዊ ማሻሻያ እስከ መውሰድ ድረስ የደረሰ እርምጃ እንወስዳለን ብለው ነበር ቃል የገቡት። ግን ችግሩን በፖለቲካ ሳይሆን በወታደራዊ መፍትሄ ከተቆጣጠሩት በኋላ አሁን ያ ሁኔታ ተረስቶ ዘንድሮ የሰላሙ ጉዳይ እንደ ትልቅ ጉዳይም ያልተቆጠረበት ሁኔታ ነው ያየ ነው። ስርአቱ ውጥረት ውስጥ ገብቶ ችግር ውስጥ ገብቶ በነበረበት ሰዓት ህገ መንግስታዊ ማሻሻያ እንደሚያስፈልግ የተቀበሉበት ሁኔታ ነበረ። ነገር ግን አሁን በአስቸኳይ ጊዜ አዋጁ ምክንያት በወታደራዊ ኃይል የረገበውን ውጥረት እንደ ቋሚና ዘላቂ ሰላም በመቁጠር ያን ነገር የረሱበት ሁኔታ ነው ያለው። ስለዚህ አንድ ህግ ስታወጣ አንድ ፖሊሲ ስታወጣ የፖለቲካ ሰነድ ነው ወይ የፖለቲካ አስተሳሰብ ነው። ያ ነገር በሂደት በተግባር ሲፈተሽ ተገቢ ውጤት ካላመጣ መቀየር የሚጠበቅ ነው። ከማንኛውም የፖለቲካ ድርጅት የሚጠበቅ ነው። እኛ አደለንም። ለረዥም ጊዜ በህገ መንግስት የተዳደሩ አገሮች ታሪካቸው የሚያሳየው ይሄ ነው። የአሜሪካን ህገ መንግስት ከ ሀያ አምስት ጊዜ በላይ ተሻሽሏል። የአብዛኛው ሀገር ህገ መንግስት ተሻሽሏል። አሁን ባለው ሁኔታ በዚህ አመት ብቻ ህገ መንግስታዊ ማሻሻያ ያደረጉ ሀገሮች በጣም ብዙ ናቸው። ስለዚህ ህገ መንግስታዊ ማሻሻያ ማድረግ ኃጢአት አይደለም፣ ወንጀል አይደለም፣ ችግር አይደለም፣ ድክመት አይደለም። የሰው ሰነድ ነው። ህገ መንግስት በሰዎች የተረቀቀ ነው። ችግር ከፈጠረ ወይም ደግሞ የተፈጠሩ ችግሮችን መፍታት አልችል ካለ የፖለቲካ ውሳኔ ወስዶ ያን ነገር ማሻሻል ተገቢ ነገር ነው። ለማሻሻል በቋንቋና በብሄር ላይ የተመሰረተውን ፌዴራሊዝም ላይ ማስተካከያ ማድረግ ማለት ወት ነው። እንግዲህ በእኔ እምነት ያለው ክፍተት ምንድነው? ስርአቱ ላለፉት 26 27 ዓመታት በስልጣን ላይ ሲኖር ከፍተኛ ትኩረት የሰጠው ለልዩነት ነው። የአገሪቱ ችግሮች የብሔር ብሄረሰቦች ችግር ብቻ እንደሆነ፣ ዋናው የኢትዮጵያ የፖለቲካ ችግር የብሄር ችግር እንደሆነ፣ የብሔር ጥያቄ እንደሆነ አድርጎ በማሰብ የፌዴራል ስርዓቱን የዛ ችግር መፍቻ ነው ያደረገው። ብሔር ብሔረሰብን የሚመለከት ችግር ኢትዮጵያ ውስጥ አልነበረም ልል አልችልም። ነበረ፣ መፍትሄ ያስፈልገዋል። እሱ ለእሱ መፍትሄ የሚሰጥ ነገር ማስቀመጥ ተገቢ ነው። ግን የአገሪቱ ብቸኛ ችግር ግን እሱ አልነበረም። ስለዚህ የፌዴራል ስርዓቱ እና ሕገ መንግስቱ በአንድ በኩል በብሔር ብሔረሰቦች ዙሪያ ያለውን ችግር ለመፍታት ጥረት ማድረጉ እንደተጠበቀ ሆኖ በሌላ በኩል ደግሞ የአገሪቱ አንድነት የአገሪቱ ሕዝብ ትብብር እና ግንኙነት ወደ መልካም አቅጣጫ እንዲሄድ ወደ ተጠናከረ ሁኔታ እንዲሄድ አስፈላጊ የሆነ የህግ ግብዓት ሊኖረው ይገባል። የአንድነት ጉዳይ ተረስቶ የልዩነት ጉዳይ ነው ቦታ ያገኘው። ለ26 ዓመት የተደረገውን ፕሮፓጋንዳም ብናይ፣ የሚዲያውን አጠቃላይ ቅኝት ብናይ የመንግስት ሬዲዮ ቴሌቪዥን ለህዝቡ ለትውልዱ ሲነግሩት የነበረው ነገር ስለ ልዩነት ነው። አንድ ስለሚያደርገው ነገር አይደለም፣ ስለሚያስተሳስረው ነገር አይደለም። ስለዚህ በሂደት ምን ሆነ? በሂደት የጋራ የሚባል ነገር ጠፋ። ሁሉም ወደ ውስጡ ወደ አካባቢው ብቻ ማተኮር ጀመረ። በዚህ ምክንያት የሀገሪቱ አንድነት እናሉ ጥያቄ ውስጥ እየገባ መጣ። ትግ ግን አቶ ልደቱ ለምሳሌ በምርጫ 97 ቅንጅት በርካታ አካባቢዎችን ሲያሸንፍ አሁን እርሶ የጠቀሱት አስተሳሰብ ጭምር እንዳሸነፈ ያመኑ ነበሩ። ኢትዮጵያ በብሔረሰብ ወይ ደግሞ በቋንቋ ላይ የተመሰረተ ፌዴራሊዝም አይደለም የሚያስፈልጋት የሚለውን ማለት ነው። ከዚያ በኋላ በተካሄዱ ምርጫዎች በአንጻራዊ መልኩ የተሻለ ድምጽ ያገኙት ፓርቲዎች የኢትዮጵያ ፌዴራላዊ ስርዓት በቋንቋ ላይ የተመሰረተ እንዲሆን ወይም መሆኑን የሚደግፉ ወይም እንዲሆን የሚፈልጉ ናቸው እና ከዚህ አንጻር አሁን ወደ ኋላ መመለስ የማይቻልበት ሁኔታ ላይ ነው ያለው የሚሉ ሰዎች አሉ። ይህን እንዴት ያዩታል እርሶ? ምክንያቱም ኢህአዴግ ገዢው ፓርቲ ኢህአዴግ ብቻ ሳይሆን በቋንቋ ላይ እንዲመሰረት ፌዴራሊዝሙ ወይም ብሄረሰባዊ ማንነትን ላይ እንዲመሰረት መመሰረቱ የሚደግፉ ተቃዋሚ ፓርቲዎችም አሉ። እውነት ነው። ቅድም እኮ ብያለሁ። ይሄ ስርአት ኢህአዴግ የመሰረተው ስርአት ነው። ኢህአዴግ ዛሬ ብቻ ሳይሆን ከተማሪዎች እንቅስቃሴ ጀምረው የሚያምንበትን ነገር ነው ተግባራዊ ለማድረግ የፌዴራል ስርአቱንም ህገ መንግስቱን የተጠቀመበት። ትልቁ ችግር ይሄ ነው። አንድ ህገ መንግስት ስታወጣ የአንድ ፖለቲካ ፓርቲ አጀንዳ መገለጫ አይደለም መሆን ያለ፣ ወይም በአንድ ወቅት ያሉ የፖለቲካ ኃይሎች አስተሳሰብ መገለጫ አይደለም መሆን ያለበት። አገራዊ ሰነድ ነው መሆን ያለበት፣ የአገራዊ አስተሳሰብ ወይም ደግሞ የአገራዊ ኮንሰንሰስ መገለጫ ነው መሆን ያለበት ሰነዱ የአሸናፊዎች መገለጫ አይደለም መሆን ያለበት ሀገራዊ የጋራ መግባባት መገለጫ መሆን ያለበት እሱን ነው መሆን ያለበት ኢህአዴግ ግን በጦርነት አሸናፊ ሆነ በጦርነት አሸናፊ ሲሆን የራሱን አስተሳሰብ በህዝብ ላይ እንዲጫና ያደረገው ትልቁ ስተት እዚህ ላይ ግን ህገ መንግስቱንም እያየሁ ነበር አቶ ወልደቱ ለምሳሌ ምዕራፍ አራት አንቀጽ አርባ ስድስት ላይ ክልሎች የሚዋቀሩት በህዝብ አሰፋፈር ቋንቋ፣ ማንነትና ፈቃድ ላይ በመመስረት ነው ነው የሚለውና ህገ መንግስቱ የሚለው የህዝብ አሰፋፈር ቋንቋ፣ ማንነት፣ ፈቃድ ሁሉ ከግምት እንደሚገቡ ነው የሚገልጸው። እየተተገበረ ያለው ግን ያው የቋንቋው ነው ነው እያሉኝ ያሉት ህገ መንግስቱ ላይ ሶስት መስፈርቶች በሱ መልኩ እንደቀረቡ እያየን ነው። ግን አጠቃላይ የፌዴራል ስርዓቱን ካየን በዋናነት የተዋቀረው በቋንቋ ወይም በብሔረሰባዊ ማንነት ነው። ፖለቲካ ድርጅቶች የተዋቀሩት በዚህ መልኩ ነው። በገዢው ፓርቲና በዙሪያው ያሉ ፓርቲዎች አንዳንድ ተቃዋሚ ፓርቲዎችም በዛ መልኩ ነው የተዋቀሩት። ቅድም እንዳልኩ ይህን መሰረት አድርጎ ነው ላለፉት ሀያ ስድስት አመታት አጠቃላይ የፕሮፓጋንዳው ቅኝት ቅኝት የሚዲያው ቅኝት ይህን ሲያስተጋባ ነው የቆየ። እኔ ይሄ ትክክል አልነበረም መጀመሪያውንም፣ አሁንም በውጤት ስናየው ትክክል እንዳልሆነ ነው እያየ ነው ያለ። ነው ስለዚህ ምንድን ነው አሁን ትክክለኛው ሪፎርም ወይም ደግሞ ሀሳብ ይሄ ነው ብሎ ማቅረብ ተገቢ ላይ ሆን ይችላል። ይሄ አሁን ያለው ስርዓት የፌዴራል ስርዓት አሁን ያለው ህገ መንግስት ነባራዊ ችግሮቻችንን በአንድ በኩል ካልፈታ፣ እንዲሁም አዳዲስ ችግሮችን እየፈጠረ ከሆነ ምንድን ነው ችግሩ? ምን አይነት ማሻሻያ ነው የሚያስፈልገው የሚለው ነገር ለህዝቡ ውይይትም እኮ መቅረብ ይችላል። ምሁራኖች፣ የተለያዩ የህብረተሰብ ወኪሎች፣ ራሱ ህብረተሰቡ የጉዳዩ ባለቤት የሆነው ህዝቡ እንዲወያይበት እኮ መድረክ መፍጠር እኮ ይቻላል እኮ። ግን ነባራዊ ችግሮች አልተፈቱም እንዲያውም አዳዲስ ችግሮች እየተጨመሩ ነው ሲሉ ማሳያው ምንድን ነው አቶ ልደቱ? ለምሳሌ ግጭቶች ከዚህ በፊት ከነበሩበት ጨምረዋል ማለት ይቻላል ወይስ ይሄ ወቅታዊውን ሁኔታ ብቻ ነው መነሻ ያደረጉት? አንደኛ ቀድሞም በጭቆና ስርነን በአድሎ ስርነን ይሉ የነበሩ የህብረተሰብ ክፍሎች ዛሬም ይህም ከማለት አልበዘኑም። እነ ኦነግን መውሰድ ይቻላል፣ ወይም ደግሞ የተለያዩ አሁን በውጭ ሀገር ያሉ የኦሮሞ ድርጅቶችን መውሰድ ይቻላል። መብታችን አልተከበረም፣ ዛሬም በጭቆና ውስጥ ነው ያለን ብለው እስከ መገንጠል ድረስ ጥያቄ የሚያቀርቡ አሉ። ኦጋዴን ብንሄድ ተመሳሳይ ጥያቄ ይቀርባል። ትግራይ ብንሄድ አሁን ከሻእቢያ ጋር ሆነው ለትግራይ ነጻነት እንታገላለን የሚሉ ሀይሎች አሉ። ጋምቤላ ብንሄድ ተመሳሳይ ችግር አለ። ስለዚህ የት ላይ ነው ችግሩ የተፈጠው? ድሮ ነጻ አውጪ የሚባል ሀይል የነበረባቸው አካባቢዎች ሁሉ ዛሬም አለ። ጉልበት አግኝቶ ምናልባት መንግስት ለመለወጥ ላይችል ይችላል፣ በተለያዩ ምክንያቶች። በሀሳብ ደረጃ ግን ቅሬታ አለኝ የሚለው ህብረተሰብ ሁሉ ዛሬም ቅሬታ አለው። ዛሬም በአንድ ፓርቲ የበላይነት እንደውም አንዳንድ ጊዜ በአንድ ፓርቲም አይደለም የሚል በአንድ ዘር የበላይነት ስርነን ብሎ የሚያምን የህብረተሰብ ክፍል አለ፣ የሚያምን የፖለቲካ ድርጅት አለ። ይህን ስርዓት ደግሞ በሰላማዊ መንገድ ብቻ ሳይሆን በአመፅና በጠመንጃ ሁሉ መጣል አለብን፣ ማስወገድ አለብን፣ ማጥፋት አለብን ብሎ የሚያምን ሀይል አለ። ይህን በደንብ እያየን ነው። አስር ጊዜ ኢንተርኔት የሚዘጋው ቴሌቪዥንና ሬዲዮ ጃም የሚደረገው ያለ ምክንያት አይደለም። ይሄ ፕሮፓጋንዳ ወደ ህዝቡ ህብረተሰቡ እየገባ ስለሆነ ነው። አይደለ እንዴ አመጾች የሚነሱት ሁልጊዜ ሰዎች የሚታሰሩት የሚገደሉት ያለ ምክንያት አይደለም ይሄ መንግስት ስልጣን ከያዘ ጊዜ ጀምሮ በየአመቱ ነው የሰላምና የዲሞክራሲ ኮንፈረንስ የሚካሄደው ለምን ሰላም ስለሌለ በህዝቡ ልብ ውስጥ ስለዚህ አንደኛ የነበረው ችግር አልተፈታም ለውጡ ምንድን ነው የተወሰነው ተቃዋሚ የነበረው የፖለቲካ ሀይል ስልጣን ላይ መውጣት ችሏል እሱ ስልጣን ላይ ከወጣ በኋላ ግን እኩልነትን አይደለም ያሰፈነው እንደገና የራሱን የበላይነት ነው ያሰፈነው ስለዚህ ሌሎች ተመሳሳይ ተቃዋሚ ኃይሎች ተፈጠሩ፣ ቀጠሉ ማለት ይቻላል። ስለዚህ አንደኛ የነበረውን ችግር አልፈታም። ኢትዮጵያ ውስጥ የነበረው በብሔር ዙሪያ ይነሳ የነበረው ጥያቄ አሁንም አልተፈታም፣ ቀጣይ ነው የሆነው። ግን ከገዢ ፓርቲና ከገዢ ፓርቲ ደጋፊዎች የሚነሳ ሌላ ነጥብ አለ። አሁን እርስዎ ካሉት በተቃራኒ የነበረውን ችግር ከመፍታት አንጻር ብሔር ብሔረሰቦች ራሳቸውን ማስተዳደር እንዲችሉ፣ የራሳቸውን ክልል እንዲመሰርቱ፣ በቋንቋቸው እንዲማሩ፣ ባህላቸውን እንዲያሳድጉ እድል አግኝተዋል። እና ይህ በራሱ አንድ ስኬት ነው። ታፍኖ የቆየ ጥያቄያቸው ተመልሰዋል በሚል የሚገለጹ አሉ። ይህን እንዴት ያስታርቁታል እርስዎ አሁን እየገለጹት ካለው ጋር? አሁን ባለው ስርዓት ምንም ጥያቄ አልተመለሰም እያልኩ አይደለም። የተመለሱ አንዳንድ ጥያቄዎች አሉ። አሁን እንዳልከው ለምሳሌ የብሔር ብሔረሰቦች መብት ህገ መንግስታዊ እውቅና ማግኘቱ ቢያንስ በወረቀት ላይ ይሄ ተገቢ ነገር ነው። ህዝቦች ወይም ደግሞ ብሔሮች በቋንቋቸው እንዲማሩ በቋንቋቸው እንዲዳኙ መደረጉ ይሄ ትልቅ ነገር ነው። ግን አጠቃላይ ሁኔታውን ስታየው ከፖለቲካ ጥያቄ አንጻር ችግሩ ተፈቷል ወይ ነው። ቢያምን ኖሮ ይሄ ሁሉ ግጭት ለምን ይፈጠራል? ይሄ መንግስት ከመጣ ጊዜ ጀምሮ የቴሌቪዥኑን ፋይል መለስ ብለህ ማየት ትችላለህ። በየጊዜው አኮላሽ የማይለው ሴራ የለም። የማይታሰሩ የፖለቲካ መሪዎች የሉም። ተደመሰሰ የማይባል ኃይል የለም። የእርቅ ጥረት ተደረገ ሲባል፣ የሰላም ኮንፈረንስ ተደረገ ሲባል ነው። ምን ሰማው። ይሄ ሁሉ ያስፈለገው ለምንድን ነው? ችግሩ ተፈቶ ከሆነ በዚች ሀገር አሁን ባለው ስርዓት ጥያቄ ተፈቶልኛል የሚል የህዝብ መግባባት ቢኖር ኖሮ ይህ ሊሆን አይችልም ነበረ። ስለዚህ የነበሩት ችግሮች ከሞላ ጎደል በመቀጠላቸው ነው ይህ ጥያቄ አሁንም እየተስተጋባ ያለው ሰላም በአንጻራዊነት አስተማማኝ በሆነ ሁኔታ ሊሰፍን ያልቻለም። ስለዚህ አንዱ አልተፈታም፣ ችግሩ የምለው በዚህ ነው እንጂ በዚህ ሂደት ውስጥ ኢህአዴግ አንዳንድ ጥያቄዎችን አልመለሰም ብዬ አይደለም። የመለሳቸው ጥያቄዎች አሉ ድሮ ከነበረው የተሻሻሉ ነገሮች አሉ። ሰየው ናቸው እነሱ። ያልተፈቱ ችግሮች አሉ። ሁለተኛው ግን አዳዲስ ችግሮችም ቅራኔዎችም እየተፈጠሩ ነው። ስለዚህ ብዙ ቅራኔዎች እየተፈጠሩ ነው። በኦሮሚያና አሁን ሰሞኑን በሶማሌ መካከል ኦፍ ኮርስ በግጦሽ፣ በውሃ፣ በድንበር አካባቢ ቅራኔዎች ድሮም የነበሩ ናቸው። ሰሞኑን ያየነውን አይነት ይዘት ያለው ስፋት ያለው ቅራኔ ግን አልነበረም። ቀላል አይደለም። መቼ ነው እንደዚህ ተከስቶ የነበረው? በደርግም በኃይለሥላሴም ጊዜ ማየት እንችላለን፣ አልነበረም። አሁን ግን ከፍተኛ የሆነ ለብዙ ሰዎች ሞት ምክንያት የሆነ ለብዙ ንብረት መውደም ምክንያት የሆነ ቅራኔ እያየን ነው። ስለዚህ ይዘቱንና ቅርጹን ሁሉ እየቀየረ ነው። ወዴት ነው የሚያመራው ነው ወደ ፌዴራሊዝሙ ንምጣና አሁን ለጠቃቀሷቸው እርስዎ አሉ ላሏቸው ችግሮች እና መገለጫዎቻቸው አሁን ያለውን በቋንቋ ላይ ወይ በብሔረሰባዊ ማንነት ላይ የተመሰረተውን ፌዴራሊዝም ማሻሻል ያስፈልጋል። ምንጩም ወይም መንስኤውም አሁን የታዩ ላሉ ችግሮች በዋነኛነት እሱ ነው እያሉኝ ነው። ይሄ እንግዲህ የግል አመለካከቴ ነው። የታገልኩለት ፓርቲም ይሄን እንደሚያምን አውቃለሁ። አሁን ኢትዮጵያ ውስጥ ግን አቶ ወልደሱ፣ የትኛው አመለካከት ነው የበላይነት ያለው? ለምሳሌ ሁለት አይነት ተቃዋሚ ፓርቲዎች አሉ፣ ወይም ደግሞ ሁለት አይነት አቋም ያራምዳሉ ተቃዋሚዎች። አንዳንዶቹ እርስ የእርስዎን ፓርቲ ጨምሮ ኢትዮጵያ ውስጥ የሚያስፈልገው በቋንቋ ላይ ወይም በብሔረሰባዊ ማንነት ላይ የተመሰረተ ፌዴራሊዝም አይደለም ይላሉ። ሌሎች ደግሞ በቋንቋ ላይ ወይም በብሔረሰባዊ ማንነት ላይ የተመሰረተ ፌዴራሊዝም ለሀገሪቱ እንደሚያስፈልግ፣ ነገር ግን ችግሩ ካፈጻጸሙ እንደሆነ የሚገልጹ ተቃዋሚ ፓርቲዎችም አሉ። የትኛው አመለካከት የበላይ ነው? እርሱ አሁን በእርስዎ እምነት። ወይ የበላይ ነው ስንል የበላይነቱን ይዞ እየተተከበረ ያለው የገዢው ፓርቲ አስተሳሰብ ነው። በቃ የሁሉም ነገር መገለጫ አሁን ብሄር፣ ብሄረሰብ ነው ቋንቋ ነው የሚለው ነገር ነው ግን ይሄ በላይነት የመጣው በምንድን ነው ነው አንዱ መጠየቅ ያለበት። በትክክለኛ የሕዝብ ውሳኔ ነው ወይ ነው ወይ፣ ደግሞ የትኛውን አመለካከት የሚደግፉ የሕብረተሰብ ክፍሎች ይበዛሉ። ግን ዋናው ነገር ምን መሰልህ፣ አንድ ፓርቲ የትኛውን አመለካከት ሊይዝ ይችላል። ግን የአንድ ሀገር ሕገ መንግስት የአብላጫውን ሕዝብ አስተሳሰብ ብቻ አይደለም መያዝ ያለበት። የማይኖሪቲም እንኳ አስተሳሰብ ቢሆን አንዱ አስተሳሰብ እሱም ቦታ ማግኘት አለበት ክልና ማግኘት አለበት። ስለዚህ እያልኩ ያለሁት ምንድነው ነው አሁን የገዢው ፓርቲ አስተሳሰብ ወይም ደግሞ የተቃዋሚው ፓርቲ አስተሳሰብ ተቀባይነት ያገኝ እያልኩ አደለ። ያለ ይህን የተራራቅ አስተሳሰብ ሊያጣጥም የሚችል ሚድል ግራውንድ ያስፈልጋል ነው ለሁለቱም ግምት መስጠት ያስፈልጋል። እኔ ጭራሽ ኢህአዴግ የሚያነሰው አስተሳሰብ ወይም ደግሞ የብሔር አደረጃጀት ቦታ ይጣ እያልኩ አይደለም። እሱም አስፈላጊ ነው፣ ግን በዛው መጠን የአንድነት ጉዳይ ደግሞ አስፈላጊ ነው። የህዝቡ ትስስር አብሮ መኖር፣ አንድ ፖለቲካዊና ማህበራዊ ህብረተሰብ የመፍጠር ጉዳይ ደግሞ የዛኑ ያህል ጠቃሚ ነው። ስለዚህ ህገ መንግስት ስናወጣ የፓርቲ አጀንዳ መሆን የለበትም። የአገር አጀንዳ ነው መሆን ያለበት። የፌዴራል አደረጃጀት አገር ላይ ስንተገብር የፓርቲ አጀንዳ አይደለም መሆን፣ የአገር አጀንዳ የአገር አጀንዳ ስለሆነ የሁለቱን ሀይሎች አስተሳሰቦች አኮሞዴት ያደረገ መሆን አለበት፣ የሚያቻችል መሆን አለበት ነው ነገ ተቃዋሚ መጥቶ ሌላ ተቃዋሚ ስልጣን ይዞ ይሄ ኢህአዴግ አስተሳሰብ ነው ብሎ ጥርግርግ አድርጎ አስወግዶ የራሱን አስተሳሰብ ቢጭን ጥፋቱ ተመሳሳይ ነው የሚሆነው። እሱ ይሁን እያልኩ አይደለም። እኔ ሁለት ጽንፎች አሉ አሁን በኢትዮጵያ የተጨባጭ ሁኔታ። አንደኛው ብሔር ተኮር ነው፣ ሌላኛው ደግሞ አንድነት ተኮር ነው። እኔ ሁለቱም ጽንፎች አሁን ባሉበት ሁኔታ ተገቢ ናቸው ብዬ አላምንም። ሁለቱን ሊያቻችል የሚችል ከሁለቱም ጠቃሚ የሆኑ ነገሮችን ሊያቻችል የሚችልና አብረው እንዲሄዱ የሚያደርግ አስተሳሰብ ነው ጠቃሚ ነው ብየማም ነው። ስለዚህ ህገ መንግስታችን፣ የዛ አይነት አስተሳሰብ መገለጫ ነው መሆን ያለበት። የፌዴራል ስርዓቱም የዛ መገለጫ ነው መሆን ያለበት። ስለዚህ የትኛው አስተሳሰብ ነው የበላይ የሚለው በሀይል የገዥው ፓርቲ አስተሳሰብ የበላይ ነው አሁን በተጽዕኖ አብዛኛዎቹ የአንድነት ኃይልነን የሚሉት የፖለቲካ ኃይሎች የያዙት አስተሳሰብ የበላይ አይደለም። አሁን ተደፍቋል፣ ግን ተገቢ አይደለም። ምክንያቱም ቀላል የማይባል ኮንስቲቲዩንስ ያለው ማህበራዊ መሰረት አለው ይህ አስተሳሰብ በሚሊዮን የሚቆጠር ህዝብ ይደግፈዋል። ይህን ደግሞ ቅድም እንዳልከው በተለያዩ ምርጫዎች ታይቷል። አሁንም በተለያዩ አመጾች የሚስተጋቡትን መፈክሮች ብትሰማ ይህ አስተሳሰብ ታይቷል። በዘፈኑ፣ በተረቱ፣ በድርሰቱ ይታያል ይህ አስተሳሰብ። ይህን ዝም ብለ ሜዳ ላይ ጥለው አትችልም። ሜዳ ላይ ጥለዋለሁ ካልክ ችግር ሆኖ ነው የሚቀጥለው። ስለዚህ የሁለቱን አስተሳሰቦች ሊያስታርቅ የሚችል ሊያቻችል የሚችል አገራዊ ሰነድ አገራዊ ስርዓት ያስፈልግናል ነው ጥያቄው። ወደዛ ደረጃ ኢትዮጵያኖች ማንመጣ ከሆነና ሁልጊዜ የእኛ ነው ትክክሉ የእኛ ነው ተፈጻሚ መሆን ያለበት የምንል ከሆነ ችግሩ ይቀጥላል ማለት ነው። ችግሩ ቀጥሎ ደግሞ አጠቃላይ የአገር ህልውናን አደጋ ውስጥ የሚከትበት ሁኔታ ነው የሚፈጠረው። ነው ያ ከመሆኑ በፊት ወደ ውይይት እንምጣ፣ ወደ መቻቻል እንምጣ፣ ወደ ሰጥቶ መቀበል ፖለቲካ እንምጣ። ሁላችንም የእኔ ትክክል ነው ከምንለው ወጥተን ከሁላችንም ተጨምቆ ለሀገርና ለህዝብ የሚጠቅመው ነገር በደንብ ተፈትሾ የሀገር ሕግና ስርዓት ይሆን ነው ጥያቄ። የፖለቲካ ፓርቲዎች የትኛውም አይነት ፕሮግራም ሊኖራቸው ይችላል። ችግር የለውም እሱ ችግር የለውም። ግን መሰረታዊ በሚባሉ አገራዊ ጉዳዮች ግን ኮንሰንሰስ ያስፈልጋል። ሕገ መንግስት ሁልጊዜ ፓርቲ በመጣ ቁጥር የሚቀየር መሆን የለበትም። እንዳይቀየር ከተፈለገ የፓርቲ አጀንዳ መሆን የለበትም። የአብዛኛውን ሕዝብ አስተሳሰብ አኮሞዴት የሚያደርግ ሰነድ መሆን አለበት። የቀድሞ የተቃዋሚ መሪና የፓርላማ አባል አቶ ልደቱ አያሌው በዚህ ቃለ ምልልስ የሰጡት አስተያየት የግላቸው መሆኑን ጠቅሰዋል። በቀጣይ ዘገባ የፌዴራል ስርዓቱን አወቃቀር በተመለከተ የተለየ አመለካከት ካላቸው የመንግስት ተወካዮች እንደዚሁም የተቃዋሚ ፓርቲ መሪዎች ጋር የተደረገ ውይይት ይዤ ለመቅረብ ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዘጋቢያችንን እስክንድር ፍሬውንና እንግዳውን እናመሰግናለን። የተከበራችሁ አድማጮች የቅዳሜ ምሽት ፕሮግራም ተጋምሷል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን በየሳምንቱ ቅዳሜ ምርጥ የእንግሊዝኛ ሙዚቃዎችን ይዞ አድማጮቹን ሲያዝናና የሚያመሸው የሙዚቃ ቃና የሚቀርብበት ቦታ ላይ ደርሰናል። የዚህ ፕሮግራም አዘጋጅና አቅራቢ ደሳ ላይ መኮንን አብሮኝ ነው ያለው። ደሱ ዛሬ እጅ ከምን ብተባበርህም ደስ ይለኛል። እንደውም አዎ፣ በጣም አመሰግናለሁ ቆንጅትዬ በዛሬ የሙዚቃ ቀና ፕሮግራም ለስለስ ያሉ ዜማዎችን ነ የምቀርበው። የአሽርም የልደት ቀን ነው። የዚህን ታዋቂ አርቲስት ዜማዎችንም አጫውታለሁ። በጣም ጥሩ። እኔም አንድ ያሰብኩልህ ለስለስ ያለ እንደው ደስ የሚል ድምጽ ያላት ወጣት አለች፣ ያሰብኩልህ እርግጠኛ ነኝ የሙዚቃ ቃን አድማጮች ይሄ ምርጫ ከአንቺ ሲመጣ ደስ እንደሚላቸው እርግጠኛ ነኝ እና ይችንን ለስለስ ያለች ዜማ ለማድመጥ በጉጉት እየጠበቁም እንደሆነ ይታይኛል። ክሬንስ ኢን ስካይ ይላል የሶላንጅ ኖልን ዜማ ነው ያስኩላችሁ። I tried to drink it away I tried to put one in the air. I tried to dance it away. I tried to change it with my hair. I wear my credit card below. Thought a new dress would make it better. I tried to work it away. But that just made me even sadder. I tried to keep myself busy. I ran around in circles, think I made myself dizzy. I snapped it away. I sexed it away. I read it over. ቆንጅትዬ አሪፍ ዜማ ነው የመረጥሽልን። ታዲያ አንድ ያጣላልና እግረ መንገድ እንደው ኬት ላምጣው አልተዘጋጀሁም። ይህንን እንደ አድማጮቼ እንደሚወዱት ተስፋ አለኝ። ግን አንተ ወዳሰብክላቸው ወደ ተዘጋጀህበት እናምራና ሌላ ጊዜ ደግሞ እንገናኝ እሺ ቆንጅት ጃ ጃ እንበላ እንግዲህ ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ ለክብር ሰላምታ ከአንገቴ ጎንበስ ብያለሁ። እለቱን በድጋሜ ለማስታወስ እለተ ቅዳሜ ጥቅምት አራት ሁለት ሺ አስር ሲሆን በአዲስ አበባ አቆጣጠር በዋሽንግተን ዲሲ ደግሞ ጥቅምት አስራ አራት ሁለት ሺ አስራ ሰባት ላይ እንገኛለን። ታዲያ የዛሬ ተዋቀን በታሪኳ አክናውና ካሳለፈቻቸው አባይት ድርጊቶች መካከል አንድ ሁለቱን ብንመለከት በሺ ዘጠኝ መቶ አምሳ አራት እንደ ኤሮፓያኑ አቆጣጠር የኢትዮጵያ ንጉስ የነበሩት ግርማዊ ቀዳማዊ ኃይለ ስላሴ በእንግሊዝ ዩፋ ጉብኝት ለማድረግ ለንደን ገቡ። ግርማዊነታቸው እንግሊዝ ሀገር ሲደርሱ ለክብርነታቸው መድፍ በመተኮስ ነበር እንግሊዞች የተቀበሏቸው። ንግስት ኤልሳቤጥ ሁለተኛም ንጉሱን በቤተ መንግስታቸው በትልቅ ክብር ነው ተቀብለው ያስተናገዷቸው። በ1964 በዛሬቷ ቀን ነው ለሰዎች ሰብኣዊ መብት መከበር በተለይም ጥቁር አሜሪካውያን በዩናይትድ ስቴትስ እንደ ማንኛውም የሀገሪቱ ዜጋ መብታቸው እንዲከበር ከፍተኛ ትግል ያደረጉት ማርቲን ሉተር ኪንግ የዓለም የሰላ። ሚሊግራም ሽልማት የኖቤል ተሸላሚ የሆኑት በ1994 ደግሞ የፍልስጤን መሪ የነበሩት ያሲር አረፋት የእስራኤል ጠቅላይ ሚኒስቴር የነበሩት ይስሐቅ ራቢንና የውጭ ጉዳይ ሚኒስቴር የነበሩት ሲሞን ፕረስ እነሱም የኖቤል ተሸላሚ ሆነዋል። እንግዲህ በጥቂቱ እነዚህ ሲሆኑ የዛሬቷ ቀን በታሪኳ አስመዝግባ ያሳለፈቻቸው ክንውኖች። በዛሬቷ ቀን ከተወለዱ ታዋቂ የአለማችን ሰዎች መካከል ደግሞ ድምፃዊ አሸር ይገኝበታል። ሰላሳ ስምንት ዓመቱ ዛሬ የዛሬ ትንቀን ከዚሁ በዓለም ታዋቂ ከሆነ አርቲስት ጋር ተጋርታችሁ ልደታችሁን የምታከብሩ ካላችሁ መልካም ልደት እየተመኘሁ፣ ኦኤምጂ የተሰኘውን የአሸርን ዜማ እጋብዛችኋለሁ። Can break you down በዛሬ ቀን ተወልዶ ሰላሳ ስምንተኛ ዓመት የልደት ቀኑን የሚያከብረውን የአሽርን ኦኤምጂ ኦማይ ጋር የተሰኘውን ዜማውን ነበር ያደመጥ ነው። የቴክሳስ ግዛት ተወላጅ የሆነው አሽር ቴክሳስ ይወለድ እንጂ እድገቱ ግን ቴነሲ ግዛት ነው። የሁለት ዓመት ታዳጊ ወጣት እያለ ነው እናቱ የዘፈን ውድድር ውስጥ እንዲገባ ያደረጉት። እንደ ኢሮያን አጣጠር በአራት በራሱ ስም አሽር ብሎ የሰየመውን የመጀመሪያ አልበሙን ለቀቀ፣ ተደነቀለት። አሽርን በአለም እንዲታወቅ ያደረገው ግን እንደ ኤሮፓያን አቆጣጠር በ1997 የለቀቀው ማይ ዌይ የተሰኘው ሁለተኛ አልበሙ ነው። በአልበሙ ውስጥ ከተካተቱት አስር ዜማዎች መካከል በተለይ ሶስቱ ተወደዱለት። You were like my best friend, <laughs> the one I used to run and talk to when me and my girl was having problems. That's right. You used to say it'll be okay, suggest little nice things I should do. Uh -huh. And when I go home at night and lay my head down, all I seem to think about was you and how you make me. ይህ የሰማነው ዩሜክ ሚ ዋነ የተሰኘው አንዱ የተወደደለት ዜማው ሲሆን ሌላው የተወደደለት ዜማ የአልበሙ መጠሪያ የሆነው ማይ ዌይ የተሰኘው ዜማው ነው። እስቲ ትንሽ እናድምጠው። and getting mad if you want to you won't say whatever do. you want but she's still gonna give it up she likes it my, my way, way. Yeah. my yeah. way yeah. ይህ የሰመንም ማይ ዌይ የተሰኘው ዜማው ሲወደድለት፣ ቀጥለን የምናደምጠው ናይስ ኤንድ ስለሆ የተሰኘው ዜማው ደግሞ በቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ያዘለት፣ ናይስ ኤንድ ስለሆ I'm in my drop top. Who's in the streets? Oh, yeah. I got a real pretty, pretty little thing that's waiting for me. Been waiting for this for so long you roll with me, holding me, trying to keep control of me nice and slowly, you know, never letting go, never messing up the flow, This just how the hook go, go come take on. you to a place that's, that's right. nice and quiet, but there ain't no one there to interrupt. ain't got to rush, I just wanna take it nice and slow, now baby, tell me what you wanna do with me, see, I've been waiting for this for so long, You're making love into the sun, Tell me, do you want to get free Cause I'll freak you right I will, I'll freak you right I will I'll freak you like no one has ever, ever made you feel I'll freak you right I will, I'll freak you right I will I'll freak you freaking like no one has ever made you feel, yeah ማይ ዌይ ከተሰኘው የአሸር ሁለተኛ አልበም ውስጥ በአሜሪካን የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞለት የነበረውን ናይስ ኤንድ ስሎው የተሰኘውን ዜማውን ነበር ያደመጥ ነው። አሸር ከተጫወታቸው ዜማዎች መካከል ይህ የመጀመሪያው ዜማ መሆኑ ነው በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ ሲበቃለት አሸር እስካሁን ድረስ ስምንት የስቱዲዮ አልበሞችን ያወጣ ሲሆን ከ43 ሚሊዮን በላይ የአልበም ቅጂዎችን ሸጧል። በዚህም አልበም በመሸጥ ከፍተኛውን ደረጃ ከያዙ ድምጻውያን አንዱ ሆኗል። አሸር በሙዚቃ ስራዎቹ በርካታ ሽልማቶችን አግኝቷል። 18 የቢልቦርድ ሙዚክ ሽልማትንና 8 የግራሚ ሽልማቶችን ብቻ መጥቀሱ ይበቃል። አሸር ከድምጻዊነት በተጨማሪ የተዋጣለት የዜማ ደራሲ ደናሽና የፊልምም ተወይ ነው። 38ኛ ዓመት የልደት ቀኑን በዛሬዋ ቀን የሚያከብረው ይህ ታዋቂ ድምጻዊ አሁንም የሙዚቃ ስራውን የበለጠ እያዳበረ ይገኛል። እስቲ ባለፈው አመት ከለቀቀው ስምንተኛ ከሆነው ሀርድ ቱ ላቭ ከተሰኘው አልበሙ ውስጥ ሜሲንግ ዩ የተሰኘውን ዜማውን ላሰማችሁ እና በዚህ ሳምንት በቢልቦርድ ሰንጠረዥ ላይ በአልበም ሽያጭ ና እንዲሁም ከመቶቹ ምርጥ ዜማዎች መካከል የበላይነቱን የያዙትን ምርጥ ዜማዎች ነግራችኋለሁ። I wonder if your lips are as soft as I imagine them to be The crazy thing is, you're the only girl I love I reminisce on all of the things that don't exist yet Like the breakfast on Sunday mornings after drum set. When you out with your girls, you'll send me a drunk text, saying, "Baby, are you far? Want you to come closer to my heart? I miss you, girl." Forever. faces of your makeup uh, and if I ever cheat gonna taste is your flavor real. Uh, I dreamt about you last night I ain't wanna wake up uh, even though I can't see you so far, could just like the tin on my car, I miss you girl so, I like the way your frame is uh, I wonder if your sex is as good as I assume it's gone. No, no, no. <laughs> the crazy thing is, you already knew what it was. Say this, take that girl, but don't take time, time. to take my heart, baby, complain mine. I won't wait forever, but i wait for you. Don't take too long, girl, cause I miss you. ቱ ላቭ ከተሰኘው የአሸር አልበም ውስጥ ሚሲንግ ዩ የተሰኘውን የአሸርን ዜማ ነበር ያድመጥ ነው። እስቲ አሁን ደግሞ ወደ የአሜሪካን የቢልቦርድ ሳያን ጠረዥ እንግባ ና አዳዲስ ከወጡ አልበሞች መካከል በዚህ ሳምንት በሽያጭ የበላይነቱን የያዙትን እንመልከት። ናው የተሰኘው የሸናይ ትዌን አልበም መቶ ሰላሳ ሰባት ሺ ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝላት፣ ግሬተስት ሂትስ የተሰኘው የታም ፔሪ ና ዘሀርት ብሬከርስ አልበም ሰማንያ አራት ሺ ቅጅን በመሸጥ የሁለተኝነት ደረጃ ይዞላቸዋል። ቴልሚ ዩ ላቭ ሚ የተሰኘው የዴሚ ለቫቶ አልበም አርባ ስምንት ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዞላታል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹም ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር Mi música no discrimina a nadie, así que vamos a romper. Toda mi gente se mueve. Mira el ritmo como los tiene. Hago música que entretiene. ሚኬንዴ የተሰኘው ጀ ቫልቪን እና ዊል ዊሊያም በገራ የተጫወቱት የስፓኒሽ ዜማ የሶስተኝነትን ደረጃ ሲይዝ፣ በዚህ ሳምንት የሁለተኝነትን ደረጃ ያዘው ዜማ ደግሞ Got that gas and they always be smoking like a rock star ሮክ ስታር የተሰኘው የፖስት ማሎንና የ21 ሳቬጅ ዜማ ያለፈውን ሳምንት ቦታውን አለቀቀም። በዚህ ሳምንትም ያው እዚያው ሁለተኛ ደረጃ ላይ እንዳለ ነው። የካርዲቢን ቦዳክ ያለው የተሰኘውን የራፕ ዜማዋን አሁንም ማንም ከአንደኝነት ደረጃ ያነቃነቀው ዜማ የለም፤ የአንደኝነቱን ደረጃ እንደያዘ ነው። የተከበራችሁ አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ በዚሁ ምርጥ የሳምንቱ አንደኛ ዜማ ሰናበታችኋለሁ በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ በእኔ በኩል ቻው If you wanted to, these expensive. These is red bottoms. These is bloody shoes. Hit the score, I can get them both. I don't wanna choose. And I'm quick, cutting off. So don't get comfortable. Look, I don't dance now. I make money moves. Say, I don't gotta dance. I make money move. If I see you now and speak that means I don't with you. I'm a boss, you a worker. I make bloody moves Now she say She gon' do what a who Let's find out to see Cardi B You know where I'm at You know where I be You in the club Just to party I'm there I get paid a fee I be in and up Them banks so much I know they tired of me Honestly Don't give a f about who in front of me drive to mixtapes In six months We're breaking As hard as me I don't bother With these Don't let these bother me. They yeah. see pictures, they say ghosts. I'm who they trying to be. I might just chill him some babe, I might just chill with your boo I might just feel on your babe My p feel like a lake He wanna swim with his face I'm like okay, okay. I let him get what he want He buy me East Le Ron and Lebron, And yeah. then you wave When it go fast as a horse I got the trunk in the front I'm the hottest in the street Know you probably heard of me Got a bag and fix my teeth Hope you know it ain't cheap And I pay my mama bills I ain't got no time to chill Think these things be mad at me They baby father wrong Say, you can f with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the score, I can get them both. I don't wanna choose, and I'm quick cutting also. Don't get comfortable. Look, I don't dance now, I make money move. Say I don't gotta dance, I make money move. If I see you now, speak that means i f***. I'm a boss who a worker. worker. I make bloody moves. Yeah, exactly. You a fool, you, you get pop, you, pop. A goofy, you a goofy, you a up. Don't you come around my way? You yeah. can't hang around my block. No. And I just check my conscience oh, I'm rich, I'm rich, I'm rich. I put my hand above my hip. I bet you dipsey, he dipsy. He dip. I get the money and go. Dick is high like a stove. My glitter is gold. Tell that look to her roll. I just a not robe and no rolls. I just came up in no rave. I need to fill up the tank. No, I need to fill up the safe I need to let all these know they none of them the safe I go to dinner and stakes. Only the real can relay. I used to live in the peace. Now it's a crib with a gay. Rolly got charms, the life brought the I Hard to let these, no, just in Kizzie's. I make money move What? if i see you now speak sound with you. i'm a boss a worker. Work make bloody move bloody move hey. so me if they wanted to, I If you want it to, these expensive, these is red bottoms, these is bloody shoes. Hit the school, I can get them both. I don't want to choose, and I'm quick. Cutting, off. so don't get comfortable. Look, I don't dance now, I make money moves. Say, I don't gotta dance, I make money move. If I see you now, speak, that means I don't with you. I'm a boss to a worker, Shall I make bloody moves. Now she say, she gon' do what a who? Let's find out and see. Cardi B, you know where I'm at. You know where I be. You in the club, just to party. I'm there, I get paid a fee. I be in and out them bands so much I know they tired of me. Honestly, don't give a f about who ain't fond of me. to two mixtapes in six months, we breaking as hard as me. I don't bother with these... Don't let these bother me They see pictures, they say ghosts Tell so me who they trying to be Look, I might just chill him some babe, I might just chill with your boo I might just spill on your babe My p feel like a lake He wanna swim with his face I'm like, okay I let him get what he want He buy me East and And then you wave When I go best as a horse I got the Yeah, I'm at the and <laughs> some የጭነት መኪና ላይ የተጫነ ቦምብ ሶማሊያ ዋና ከተማ ሞቀድሾ ውስጥ በሚገኝ መጋጠሚያ መንገድ ላይ ፈንድቶ ቢያንስ 25 ሰዎች ገደለ ከ50 የማያንሱ አቆሰለ ሲሉ የዓይን ምስክሮችና ባለሥልጣናት አስታውቀዋል። አንድ የዕቃ መጫኛ አውሮፕላን ዛሬ ቅዳሜ አይቮሪኮስት የባህር ወደብ አጠገብ በመከስከሱ ቢያንስ አራት የሞልዶቫ ዜጎች መሞታቸውን የአይቮሪኮስት የደህንነት ሚኒስትር ሲዲኪ ዲያኬቲ አስታወቁ። ሚኒስትሩ አራት የፈረንሳይ ዜጎችን ጨምሮ ሌሎች ስድስት ሰዎችም የመቁሰል አደጋ ደርሶባቸዋል ብለዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የኒውክሌር ጦር መሳሪያ ስምምነት ለማደስ ፈቃደኛ ባለመሆናቸው የቀድሞው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከፍተኛ ተቃውሞ አሰሙ። ሚስተር ትራምፕ ይህን ውሳኔ ያደረጉት ግዴለሽና ጀብደኝነት በተሞላበት የራስን ምኞትና ማንነት ለማሳየት በተፈጸመ ሁኔታ ነው ሲሉ ተናግረዋል ኬሪ። በአፍጋኒስታኑ ሸማቂ ቡድን ታሊባን ታፍነው ለአምስት ዓመታት በእስር የቆዩት ባለና ሚስት አሜሪካዊቷ ካቲላን ኮልመንና ካናዳዊ ባለቤታቸው ጆሹዋ ቦይል እስር ቤት ሳሉ ከወለዷቸው ሶስት ልጆቻቸው ጋር በመሆን ትናንት አርብ ማምሻውን በካናዳ አውሮፕላን ከሎንዶን ካናዳ በሰላም ገቡ። ባለፈው ወረቡ ከእስር የተለቀቁት ባለና ሚስት በታሊባን ቁጥጥር ስር የወደቁት እንደ አውሮፓ አቆጣጠር በ2012 ነበር። የቱርክ ወታደሮች ሶሪያ ውስጥ ቱርክ ይቅርታ፣ ወታደሮችን ሶሪያ ውስጥ አሰፈረች። ምክንያት ክልሉን ከጂሃዲስቶች ቁጥጥር ለማዳን በሚደረገው ወይም የሚደረገውን ጥረት ለማጠናከር። በመጨረሻም በካሊፎርኒያ ውስጥ ሰደድ እሳት ከተቃጠሉ ቤቶች ውስጥ በህይወት የተረፉ ሰዎችን ለማግኘት በሚደረገው ጥረት የአደጋ አስወጋጅ ሰራተኞች አነፍናፊ ውሾችን እየተጠቀሙ መሆናቸው ተሰማ። ዜናው አበቃ። የአሜሪካ ድምጽ ራዲዮ ከምሽቱ ሶስት ሰዓት እስከ አራት ሰዓት ሲያሰማ የቆየውን የቅዳሜ ምሽት ፕሮግራም እዚህ ላይ ፈጸመ። ነገ እሁድ በተለመደው በሶስት ሰዓት እንገናኛለን። ያስተናገድኳችሁ ቆንጂ ይታየ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ። ደህና እደሩ።